የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በፌስቡክ ዛሬም እየተከታተላችሁን ላላችሁ ግቡ፣ ተሳፈሩ። ላይክ አርገናቸዋል። እናመሰግናለን። ሀሳባችሁን ስጡን። እዚህ ደግሞ ስቱዲዮ መስታወት አራጋውም ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን በኦሮሚያ ክልል የተነሳው ተቃውሞ እና በሕይወትና በንብረት ላይ የደረሰው ጉዳት ይሆናል። እንግዲህ እንቅስቃሴው የተነሳው በወጣት ተማሪዎች ሲሆን ሌሎች የኅብረተሰቡን ክፍሎች አካቶ ቀጥሏል። የመማር ማስተማር ሂደቱ በአንዳንድ አካባቢዎች እየተስተጓጎለ ነው። ከሁሉም በላይ ሕይወት እየጠፋ ነው። በአሁኑ ሰዓት የሚነሱ ደግሞ የተቃውሞ ጥያቄዎች ምንድናቸው? እንወያያለን። በርካታ ጥያቄዎችን ነው ዛሬ የምናነሳው። ምን አይነት ምላሽስ የሚጠብቁ ናቸው? ከኦሮሚያ ውጪ ባሉ ሰዎች ተቃውሟቸው ተሳትፎስ ምን ይመስላል እነዚህን ሁኔታዎች ነው የምንመለከተው ዛሬ ዛሬ ምሽት ጠቅላይ ሚኒስትር ሀይለማርያም ደሳለኝ መግለጫ ሰጥተዋል በዛ ጉዳይም አንድ የምንለው ነገር አለ የጠባብነት ኃይሎቹም የመነጠልም በአንድነት ስም የመጨፍለቅም አጀንዳ የያዙ ኃይሎች ጋብቻ ፈጥረው በተወሰነ ኃይል ድጋፍ እየተቀናጁ የሚያከናውን እንቅስቃሴ እንደሆነ ለማወቅ ችለናል በጠቅላይ ሚኒስትሩ አስተያየት መግለጫ ላይ አስተያየቶቻችሁን በፌስቡክ አሁኑኑ አድርሱን። የዓለም አቀፍ ድርጅቶች በኦሮሚያ ስላለ ሁኔታ መግለጫ እያወጡ ነው። ሌዝሊ ለፍኮ፣ የሁማን ራይትስ ተመራማሪ የሰጠችውን አስተያየት እንስማ። ከሁሉ አስቀድሞ አላስፈላጊ ኃይል በመጠቀም የሚፈጽሙትን የጭካኔ ግድያ ማስቆም አለባቸው። ዛሬ ያላችሁበት አካባቢ ምን ይመስላል? በሀሮማያ ከተማ ያለ ወጣት ይመልሳል። እያንዳንዱ ሰው ሰው ተሞቶበታል። ዘመዱ ሞቶበታል። መንግስትም ለዚህ ምንም ኃላፊነትም እየሰጠ አይደለም። እዚህ ያንን ተቃውሞን ለመግለጽ ነው። አንድ ስሙን ያልጠቀሰው ወጣት ደግሞ ለምን እንደሚቃወም ጠይቀነዋል። ነዋል ለዚህ እነዚህ ከደል ዜጋ እንደመሆኔ እንደ ዜግነቴ ላገኝ የሚገባቸው ወይም እንደ ዜግነት ዜግነቴ ሊከበሩልኝ የሚገቡ መሰረታዊ መስመስና ደግሞ ሴ ያልተከበሩ በመሆኑና ይሄ ነገር ደግሞ መስተካከል አለበት ብዬ ስለማምን ያንን ለማስተካከል ከኔ የሚጠበቅ ነገር ካለ ያንን አስተዋጽኦ ለማበርከት በቀጥታ ከዚሁ ከስቱዲዮ ጥያቄዎቻችሁን የሚመልሱ እንግዶች ይኖሩናል። የእናንተም ተሳትፎ እንፈልጋለን። እንግዲህ እዚሁ በስቱዲዮ አብሮን ያለው ጌታቸው ጉተማ ነው። ሰላም በላቸው። ፌስቡክ ላይ ለሚያዳምጡን በማህበረሰብ ድረገጽ በርካታ መረጃዎችን ያቀርባል። ጌታቸው ጉተማ ባላለው ውድ ተከታታዮች ለምናደርገው ውይይት በጎምላሻቸውንና ጥያቄያቸውን ለመመለስ ዝግጁ ነኝ። አመሰግናለሁ። መልካም። ለጌታቸውም፣ ለእንግዶቻችን፣ ለሌሎቹም አስተያየቶቻችሁን ላኩልን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የዛሬውን ዜና ማቀርብላችሁ እኔ መስታወት አራጋው ነኝ። የብሩንዲው ፕሬዚዳንት ፔሪ ኑኩሩንዚዛ አገራቸው ውስጥ ለአንድ አመት ያህል የተካሄደውን የፖለቲካ ቀውስ ለማብቃት የሚያስችል ውይይት ከተቃዋሚ መሪዎች ጋር ለመጀመር መስማማታቸውን የተባበሩት መንግሥታት ድርጅት ዋና ጸሐፊ ባን ኪሙን አስተዋወቁ። ሚስተር ባን ዜናውን ይፋ ያደረጉት ዛሬ የማክሰኞ ዋና ከተማዋ ቡጁምቡራ ውስጥ ሲሆን ዋና ጸሐፊው ከተቃዋሚ የፖለቲካ ፓርቲዎችና ከሲቪክ ማህበራት መሪዎች ጋር ለመወያየት ቀደም ሲል ወደዚያው ማምራታቸው ይታወሳል። ሁሉም ወገኖች ሁሉን አሳታፊ በሆነ ውይይት ለመካፈል ፈቃደኞች መሆናቸውም የመንግስታቱ ድርጅት ዋና ጸሐፊ አስረድተዋል። ከዋና ጸሐፊ ባንኪሙን ጉብኝት አስቀድሞ ከፕሬዚዳንት ኑኩሪንዚዛና ከተቃዋሚ መሪዎቹ ጋር ስምምነት ለመድረስ የሚቻልበትን ሁናቴ ለማመቻቸት አንድ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልዑካን ጓድ ወደዚያው ማምራቱ አይዘነጋም። ንኩሩንዚዛ ህገ መንግስታዊ አይደለም እየተባለ ለሶስተኛ ጊዜ ምርጫ ገብተው ካሸነፉበት ካለፈው አመት ሚያዝያ ወር ጀምሮ ቡሩንዲ ይኸው እስከ ዛሬ በአመፅ ስትናወጥና ስትናጥ ትገኛለች ይህም አመፅ ለአራት መቶ ሰዎች ሞት ና ከ230 ሺህ በላይ ለሆኑት ደግሞ ከቤት ንብረታቸው ለመሰደዳቸው ምክንያት ሆኗል በሌላ ወገን ከአፍጋኒስታን፣ ከፓኪስታን፣ ከቻይናና ከዩናይትድ ስቴትስ የተሰባሰቡ ዲፕሎማቶች ካቡል ውስጥ በጀመሩት አዲስ የአራትዮሽ ውይይት ታሊባን የሰላሙ ውይይት ተሳታፊ ስለሚሆንበት መንገድ ልኡካኑ እየመረመሩ መሆናቸው ተሰማ። ዛሬ ማክሰኞ ለልኡካኑ ንግግር ያደረጉት የአፍጋኒስታኑ ውጭ ጉዳይ ሚኒስትር ሰላሁዲን ራባዲ ታሊባንንና ሌሎችም በሀገሪቱ የሚንቀሳቀሱ አማጽያን በሰላሙ ውይይት እንዲሳተፉ ከዚህ ቀደም ያቀረቡትን ጥሪ በድጋሚ አጠናክረው አሰምተዋል። ከአራት ሀገሮች የተውጣጡት ልኡካን ወደ ሰላም የሚያመጡ ዝግጅቶችን እንዳጠናቀቁ የተናገሩት የአፍጋኒስታኑ ባለስልጣን የዛሬውም ውይይት ከታሊባን ጋር ለታቀደው ድርድር ትክክለኛ ቀንና ሁኔታን የሚያመቻች እንደሚሆን ተስፋቸውን ገልጸዋል። አማጺው ታሊባን ግን በውይይቱ ለመሳተፍ ፈቃደኛ ይሁን አይሁን እስካሁን አንዳች አልተነፈሰም። እንዲያውም በተለያዩ ስፍራዎች ይዞታውን እያሰፋና ካለፈው አመት ወዲህ ብቻ እንኳን ከአፍጋኒስታን ግዛት በሰላሳ በመቶውን እንደተቆጣጠረ ነው የሚታወቀው። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ በመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው ለሶሪያ ስለታቀደው የተኩስ አቁም ውል ስምምነት ምስክርነታቸውን እንደሚሰጡ ተገለጸ። ትላንት ሰኞ ዩናይትድ ስቴትስና ሩሲያ በሶሪያው የእርስ በርስ ጦርነት የተጠመዱ ወገኖችን በሙሉ ያሳተፈ በጠላትነት ላለመፈላለግ የተደረሰውን አጠቃላይ ስምምነት ይፋ ማድረጋቸው አይዘነጋም። የምሽቱ ዜናዎች እነዚህ ነበሩ። ወደ ጋቢና ቪዮኤ መልሳችኋለሁ። በኦሮሚያ ጉዳይ ላይ ያው ዜና አልሰራንም ምክንያቱም ፕሮግራማችንም እዛው ላይ ስለሆነ ነው። መልካም ምሽት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብረናቸው የምናመሸው ሄኖክ ሰማእግዜርና እኔም መስታወት አድራጋውነን አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ በመግቢያችን ላይ እንዳነሳ ነው በኦሮሚያ ክልል የተነሳው ተቃውሞ በአዲስ አበባ እና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን እቅድ ተግባራዊ ይደረጋል መባሉን ተከትሎ ከአንድ ዓመት ከመንፈቅ በኋላ እንደገና ያገረሸው ተቃውሞ እንግዲህ ወደ አራተኛ ወሩ እየተጠጋ ነው። ሁኔታዎች እየተባባሱ ይመስላሉ። በዚህ ጉዳይ ላይ ዛሬ ምሽት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መግለጫ ሰጥተዋል። ከጠቅላይ ሚኒስትሩ እንስማ። ምዕራብ አርሲ አካባቢና ሌሎችም አንዳንድ አካባቢዎች የተወሰኑ ሀረርም ውስጥ የተወሰኑ አካባቢዎች ላይ እየተፈጠሩ ያሉ ጉዳዮች ግን በሂደት መልካቸውን እየቀየሩ የመጡ እንደሆነ እያየን ነው። መልካቸውን እየቀየሩ ነው ስንል ከዚህ በፊት የህዝቡን ጥያቄ መነሻ አድርገው ባላቀዱበት ሁኔታ በድንገት ዘለው የገቡ የተለያዩ የጥፋት ኃይሎች አሁን ግን ተደራይተው አንዳንድ ጊዜም የውጭ በየውጪ ኃይሎች እያቀናጇቸው የተለያየ ቅድም ያልኳችሁ የትምኪት ኃይሎቹም የጠባብነት ኃይሎቹም የመነጠልም በአንድነት ስም የመጨፍለቅም አጀንዳ የያዙ ኃይሎች ጋብቻ ፈጥረው በተወሰነ ኃይል ድጋፍ እየተቀናጁ የሚያከናውት እንቅስቃሴ እንደሆነ ለማወቅ ችለናል። ስለዚህ አሁን ባለው ደረጃ ህዝቡም ጉዳዩን በሚገባ የተረዳ የተገነዘበ እንደመሆኑ መጠንና እነዚህ የጥፋት ኃይሎች ተልኮ ያላቸው ተልኳቸውም ስርዓቱን የማፈራረስ ተልኳቸውም በነውጥና በሁከት መንግስትን የመቀየር ተልኮ ያላቸው ሰዎች እንደሆኑ ቡድኖች እንደሆኑ በሚገባ ግንዛቤ የተያዘበት ነው። በትትግልም ጭምር ከጸጥታ ኃይሎች ጋራ መፋለም የጀመሩበት ሁኔታ አለ። በዚህም ሂደት ውስጥ በርከት ያሉ ቁጥራቸው ትንሽ ያልሆኑ የጸጥታ ኃይሎቻችን ላይ ሽምቅ ይዘው ጉዳት ያደረሱበት ሁኔታ ሁሉ እንዳለ ያው በሚዲያም የተሰማ ጉዳይ ነው። ከዛም በላይ አልፎ የተለያዩ ቦታዎች ላይ የመንግስትና የህዝብ ንብረቶችን የማቃጠል የመደምሰስ ጉዳዮች ላይ እየተሳተፉ ያሉበት ሁኔታ አለ። ከነዚህ ውስጥ ህዝቡ እየተከላከለ በርካታ እነሱ የወጠኑትን ውጥን ያከሸፈባቸው ቦታዎች አሉ። አንዳንድ ቦታዎች ላይ በብዙ ጥያቄ መሰራት የጀመረውን መንገዳችንን አታፈርሱብንም ብሎ ህዝቡ ተነስቶ የከለከላቸው እንደሆነ ይታወቃል። ንብረት ማውደም በሌላ በኩል ደግሞ እርስ በርስ ለዘመናት ተዋህዶና ተፋቅሮ ያሉ ብሔር ብሔረሰቦችና ህዝቦች ከኦሮሞ ብሔረሰብ ጋራ ወይም ብሔር ጋራ እንዲጋጭ ለማድረግ የሚያነሳሱ በዚህም ሂደት ውስጥ እነዚህ ወጣቶች በስሜት ተነሳስቶ አንዳንድ ቦታ ላይ በሌሎች ብሔሮች ንብረቶችና ሰውነትም ላይ ጉዳት የማድረስ ጉዳዮችም የታዩ በመሆኑ አላማቸው ብጥብጥ መፍጠር እንደመሆኑ መጠን እዚህም ላይ ይሄ የኦሮሞ ብሔር በታሪኩም በባህሉም ምንም ሌላውን ህዝብ የሚቀበል ሌላውን ሕዝብ የሚያስተናግድ እንጂ በታሪኩም የሌላውን ሕዝብ ነጥሎ የሚጎዳበት ሁኔታ ያልነበረ ክስተት እና የእነዚህ የጥፋት ኃይሎች አጀንዳ ከኦሮሞ ሕዝብ አጀንዳ ጋር ምንም ግንኙነት የሌለው መሆኑን የሚያሳይ የዜሮ ድምር ፖለቲካቸውን ለማራመድ የሚፈልጉ ኃይሎች ያደረጉት እንደመሆኑ መጠን መንግስት እነዚህን ጉዳዮች በከፍተኛ አጽንኦት የሚያያቸው ጉዳዮች ናቸው። ከዚህ ተነስቶ እነዚህ የጥፋት ኃይሎች አገራችንን ኢኮኖሚያችንን በከፍተኛ ደረጃ ከመጉዳታቸው በፊት የማያዳግም እርምጃ መወሰድ ያለባቸው ህገ መንግስቱ ህጉ በሚፈቅደው መሰረት ይህን እርምጃ አጠናክሮ መቀጠል የሚያስፈልግ እንደሆነ አይቷል። የኢትዮጵያው መስታወት አንድ ጊዜ ፌስቡክ ላይ ለሚያዳምጡን ሰዎች መልእክት አለን። ድምፁ አይሰማም ለምትሉ ብዙ ጊዜ ፌስቡክ ላይ ካላችሁ ድምፁን ከፍ ብታደርጉት ወይ ደግሞ ኤክስ ከሆነች እሷን ብትጫኑ መስማት ትችላላችሁ። ደግሞ ሁልጊዜ አየር ላይ ስንሆን ሰብስክራይብ አድርጉና ሁልጊዜ አየር ላይ ስንሆን መልእክት ይደርሳቸዋል። አንዳንድ አስተያየቶች እናቅርብና የዓለም አቀፍ ተቋማትን ምላሽ እናካትታለን። በፌስቡክ የደረሱን ደረጄ ጅማ፣ ረዘም ያለ ነው መልእክቱ። የኦሮሞ ህዝብ የመናገር ነጻነቱ ተነጥቋል፣ በሀገር የመኖር ልዑልናው ተነፍጓል። ረዘም ያለ ነው፣ አጠር አጠር እያደረግኩኝ ነው የማቀርበው። በኃይሉ በጋሻው ደግሞ እንደኔ በአስቸኳይ ሁሉን አቀፍ ውይይት ያስፈልጋል ብሏል። ከተቃዋሚ ፓርቲዎች ጋር የጋራ ምክክር አድርጎ ፓርቲዎቹ ከህዝብ ጋር እንዲመካከሩ መፍቀድ አለበት። በተለይ የኦሮሞ ፌዴራሊስት ኮንግረስ። ሌሎች አስተያየቶቻችሁንም እናቀርባለን። አሁን የምታቀርቧቸው አስተያየቶችም በፌስቡክ በቀጥታ ለእንግዶቻችን የምናቀርበው ይሆናል። መስታወት፣ አሁን የዓለም አቀፍ ድርጅቶች የሰጧቸው መግለጫዎች ለአድማጮቻችን እናሰማ። ሌስሊ ሌፍኮ የመብት ተሟጋች ናት። ወደዛው ከሁሉ አስቀድሞ አላስፈላጊ ኃይል በመጠቀም የሚፈጽሙትን የጭካኔ ግድያ ማስቆም አለባቸው። በእነዚህ አካባቢዎች ለተሰማሩ የጦር ሰራዊት አባላት ተቃውሞ የሚያካሂዱት ሰዎች በሰላማዊ መንገድ መንግስትን መቃወም መብታቸው እንደሆነና የጸጥታ ኃይሎቹ የህዝቡን መብት ማክበር እንዳለባቸው መንግስት ግልጽ መልእክት ማስተላለፍ አለበት። በተጨማሪም በዘፈቀደ ቁጥጥር ስር የዋላቸውን በርካታ ሰዎች እንደገና የታሰሩትን መሪ በቀለ ገርባን ጭምር መፍታት አለባቸው። አቶ በቀለ ገርባ በታህሳስ ወር የታሰሩት ለሁለተኛ ጊዜ ነው። መንግስት ለነዚህ ተቃውሞዎችና ዋና መሰረት ለሆኑት ቅራኔዎች መፍትሄ ከፈለገ ለብዙ አመታት በሰላማዊ ተቃውሞ የፖለቲካ ለውጥ ከማምጣት ከሚሞክሩት እንደ አቶ በቀለ ገርባ አይነቱ ጋር መነጋገር እንጂ ማሰር የለበትም። አሁን ከአዲስ አበባ በስልክ እንግዳችንን እናቀርባለን። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ተሾመ መስመር ላይ ያሉ፣ እንደምናመሹ አቶ ሙላቱ። ሙላቱ ተሾመ አይደለም፣ ሙላቱ ገመቹ ነኝ። ሙላቱ ገመቹ፣ ይቅርታ ጠይቃለሁ፣ እናስተካክላለን። ሙላቱ ገመቹ፣ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ በቅድሚያ ጠቅላይ ሚኒስትሩ በተናገሩት ላይ ምን አስተያየት አለዎት? ጠቅላይ ሚኒስትሩ ቀድሞ የሚናገሩ የነበረውን ነው የደገሙት ጉዳይ ነው እንጂ ምንም አዲስ ነገር የመጣ የለም። በአይድ አካል መጥቶ ኦሮሚያ ውስጥ ይሄንን ያካሂዳል የሚባለውን እኛ በእውነቱ የምናውቀው ነገር የለም። በየቦታው የሚነሳው ህዝብ ብሶት ስላለው ለብሶቱ ጥያቄ ያቀርባል። ከእግዚአብሔር በታች መንግስት ነው ህዝብ ያለው። ህዝብ ደግሞ አንድ ልመና ያቀርባል። ሁለተኛ አቤቱታ ለመንግስቱ ያቀርባል። በየጊዜው ለሚደረገው ለማንኛውም ነገር መንግስትን በአቤቱታ መልክ ነው የሚጠይቀው። ለተደረጉት ለተጓደሉት፣ የሰብአዊ መብት የህግ ጥሰት፣ የህገ መንግስታዊ አለመከበር እነዚህም በሚመለከቱ ጉዳይ በግል ለማቅረብ ችግር ስለነበረ ስለሚሆንበት በጋራ ሆኖ ለመንግስት ለማቅረብ በሚነሳበት ጊዜ መልሱ የኃይል ነው። ቅድም ሌሎቹም ከሌሎች ከውጪ ድርጅቶች እንደምትሰሙት እና እንደምታውቁት እነሱም ተመጣጣኝ የሆነ ኃይል አይደለም የሚወሰደው። እንደምታውቁት እድሜያቸው አስራ ሁለት እና አስራ ሶስት አስራ አምስት ለሆኑት ህጻናት ደብተርና እርሳስ ይዞ ለሚሄዱ ጥይት ማቀበል ምን ማለት ነው? አዎ ልክ ነው። እዚህ ላይ የኢትዮጵያ መንግስት ጠቅላይ ሚኒስትሩም ያነሱት የውጭ ኃይሎች የሚያስተባብሩት ስርአቱን ለማፍረስ የሚሉ ቃላቶችን የያዘ ነው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ከዝግጅት ክፍላችን ጋር ተነጋግረው ነበር። የውጭ ኃይሎች ናቸው የሚያስተባብሩት በህዝብ ልማት ጥያቄ ስም ስልጣን ላይ ለመውጣት የሚፈልጉ ናቸው ብለዋል። እስኪ ከሳቸው እንስማ ነው ሁከት። ብዙ አጀንዳ ያላቸው ሰዎች አሉ። አንዳንዱ በአቋራጭ ስልጣን ላይ መውጣት የሚፈልግ ወገን አለ። አንዳንዱ በነገራችን ላይ ከኦሮሞ ጥያቄ ጋር ፍጹም ግንኙነት የሌለው ከነዚህ አመፁ ከታየባቸው አካባቢዎች ጥያቄ ጋር ምንም ግንኙነት የሌለው የሌሎችን አገር የማተራመስ አጀንዳ ይዘው የሚንቀሳቀሱ ወገኖች አሉ። ባይዘወይ ሁሉንም በአንድ ከረጢት ውስጥ መክተት ተገቢ አይደለም። ስለዚህ በወንጀል እንቅስቃሴ ውስጥ የገቡ ይህንን ሰበብ ተጠቅመው አጋጣሚውን ለሁከትና ለግርግር ሊጠቀሙበት የሞከሩ የሰው ህይወት እንዲያልፍ ምክንያት የሆኑ ህንጻ እንዲወድም ማሳ እንዲቃጠል፣ ህዝብ እንዲፈናቀል ምክንያት ሰዎች በሰሩት ስራ ልክ ተጠያቂ መሆኑ ይችላልባቸው። ከዚህ ውጭ መብት የመብት ጥያቄ ለማንሳት ተቀባይነት ያለው ያልኩሽ ጥያቄ ውስጥ ለማንሳት ግን ደግሞ ፈሩን ስቶ ወደ ግርግርና ሁከት የገባ በዛ ምክንያት እስር ቤት የገባ በሙሉ እስር ቤት እንደ ወንጀለኛ ተቆጥሮ መቀጠል የለበትም። ይሄንኑ በምህረት መልቀቅ ያስፈልጋል የሚል ውሳኔ ላይ ደርሶ ተግባራዊ እየተደረገ ያለ ነገር ነው ነው ማለት የሚቻለው። የኦፍዌ ከአቶ ሙላቱ ምን ይላሉ? አሁን በተሰጠው አስተያየት ላይ። ሄሎ ሄሎ፣ ይሰሙኛል? አቶ ሙላቱ የአቶ ጌታቸው ረዳን አስተያየት ሰምተዋል፣ ምን ይላሉ እርሶ? ህዝብ እኮ የሚያቀርበው መጀመሪያ ጥያቄ የነበረው የማስተር ፕላን ነበር፣ መነሻው። ለዚህ መነሻ የነበረው መልስ የነበረው ስርዓት ነው። ተቃዋሚ ፖለቲካ ተቃዋሚዎቹን በሙሉ አሰሩ፣ ህዝብን አሰሩ። ከዛ ጥይት ነበር መልሱ። ማስተር ፕላኑን ሰርዘን አላሉ። ከሰረዙ በኋላ ለሞቱት ሰዎች ካሳ፣ ለጠፋው ህይወት ካሳ ክፈሉ፣ የታሰሩትን ሰዎች ፍቱ። ይሄ ነው ጥያቄ የሚቀርበው። መንግስቴን መፍታት አቅቶት ምንድን ነው? ሌላ የተጠየቀ ጥያቄ ሌላ ምን ነገር አለ? ይሄ እየተንዛዛ መጣ። ህዝብ በህዝብ የተመረጠ መንግስት ህዝብን ማዳመጥ መቻል አለበት። ህዝብ ለሚጠይቀው ጥያቄ መልስ መስጠት አለበት። በየቦታው የሚነሳው ተቃውሞ፣ ካላግባብ የታሰሩ ሰዎች፣ ማስተር ፕላኑን ተንተርሶ የቀረበውን ጥያቄ ከመለሳችሁት ማስተር ፕላኑን ፓርቲው ቀርቷል ካለ የታሰሩት ሰዎች ይፈቱ። ይሄ ህጋዊ ነው። ጥይት አይደለም ነው በዚህ መንስ የተነሳ ለምን አነሳችው ተብሎ ሀይል ገብቶ የገደለውን ህዝብ ካሳ መክፈል አለበት የደም ካሳ መከፈል አለበት ነው ያልነው ሌላው ደግሞ የታሰሩ ሰዎች አላገባብነውና ይፈቱ ነው ይሄ ጥያቄ በመንግስት በኩል መልስ ማግኘት ነበረበት ይሄ ባለመደረጉ እየተንዛዛ መጣና ህዝብን ወደ ሌላ ብሶት ወደ ሌላ አቅጣጫ እየቀየረው ነው እኛ ሌላ ኃይል ከኋላው አለ የሚባለው እኔ በእውነቱ እንደግል እንደ ግል ሰብነት እኔ ሌላ ኃይል አላይም። ጥያቄው ተደጋጋሚ ኦል ኦቨር በየቦታው የሚነሱ ጥያቄዎች እነዚህ ናቸው እና መንግስት ይሄንን እያባባሰው ነው። በእኔ በኩል ተማሪ በነበርበት ጊዜም ጥያቄ እንጠይቅ ነበረ ለጥያቄያችን ግን ጥይት አልነበረም መልስ በአግባቡ ለጠየቀው አካል መልስ፣ የተጠየቀው አካል ደግሞ ተገቢውን መልስ ይሰጣል። እኔ ከምን ሁኔታ እንደሆነ እንጃ፣ ንቀትም ይሁን ምን እንደሆነ አይታወቅም። ሰላማዊ ሰልፍ በሚደረግበት ጊዜ ወታደር ታዞ ሄዶ በጥይት የሚመታና የሚገልበት ምን ምክንያት አለ? የወታደሩን መስፈር አስመልክቶም የፌዴራል ኃይሎች በተለያዩ የአገሪቱ ክፍል እንደሚሰፍሩ አቶ ጌታቸው ረዳ ተናግረዋል። ይሄ በኦሮሚያም የተለየ እንዳልሆነ ነው የተናገሩት። ከእሳቸው እንስማ። የኢትዮጵያ ፌዴራል መከላከያ ሰራዊት እኮ መቀመጫው አዲስ አበባ አይደለም ፊንፊኔ ብቻ አይደለም ተቀምጦ የሚውለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት በሀገሪቱ የተለያዩ አካባቢዎች አሁን ለእነዚህ አይነት ግጭት ግጭቶች በተከሰቱባቸው አካባቢዎች የክልሉ የፖሊስ ሀይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፍባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ። አሁን አክቹዋል የመከላከያ ሰራዊቱ ልክ እንደ ባዕድ ተቆጥሮ ከኦሮሚያ ወጣ የሚል ጥያቄ እዚህ የቀረበም የለም የተነሳም የለም። ይሄ ጥያቄ ከውጭ በኩል ሲነሳ እሰማለሁ። ኦልሬዲ ፌት ኮምፕል አድርጎ የወሰዱ ሰዎች ካሉ የኦሮሚያ ንስሳተት በሚመለከት የተለየ አሁን እኛ ከምንለው ኦሮሚያ ኢትዮጵያ ውስጥ ያለ የፌዴራል ስርዓቱ አንድ አካል የሆነ ክልል ነው የሚለውን እምነት እንዲጣረስ እምነት ያላቸው ወገኖች ይህን ነገር ቢያራምዱት አይገርመኝም። ከዚህ ውጭ ግን የፌዴራል ሰራዊቱ ወይ ፊንፊኔ ወይም ደግሞ ድሬዳዋ ብቻ ተከማችቶ የሚኖር ሰራዊት አይደለም። በሀገሪቱ የተለያዩ አካባቢዎች ካምፕ መስርቶ የሚንቀሳቀስ ሰራዊት ነው። ያ የሚቀየርበት ምክንያት ያለ አይመስል። አቶ ሙላቱ እርስዎ ምን ይላሉ? አቶ ጌታቸው የሚሉት እርሳስና ደብተር ለያዘ ተማሪ ጦር ሰራዊት የሚበጠንበት ምክንያት አይኖርም። ካምፕ እንዳለው ካምፕ ሊኖር ይችላል። የፌዴራል መከላከያ ሌላ የአገሪቷን ለመውረር ለሚመጣ አካል ይህንን ለመዋጋት የተቀመጠ ሀይል እንጂ በሀገር ውስጥ ለሚቀም ላለው ባዶ እጁን ለሚሄድ ህዝብ ሰራዊት የሚታዘዝበትና ይህንን የህዝብን ጥያቄ ለሚያነሱ ሰዎች ይህን ለመከላከል የሚቆም መሆን የለበትም። የፌደራሉ ፖሊስ ይኖራል። የፌደራሉ ፖሊስ አለ። ይህንን ማረጋጋት ሲቻል መልሱ ጥይትና ሰው ግዳያ ሆነ። ሰው አሁን ወደ በእኛ ግምት ከሶስት መቶ በላይ ሰው ሞቷል። እንዴ ቀላል እኮ ነው ይሄ ነገር እኮ እንዴት እንደሆነ እንዴት እንዳልገባችኋል አቅም እንጂ ምንም ይሄንን እኔ ይሄንን ኃይል የሚሄድና ሰራዊትን በጠቅላላው የሚለቀቅበት አይደለም። ተመጣጣኝ ያልሆነ ኃይል ነው የተለቀቀው። ይሄ ህዝብ ላይ የተለቀቀው ኃይል ተገቢ አይደለም። ቦታው ወደ ጦር ሰፈሩ ይመለስ። ከህዝብ ተማሪ በሚነሳበት ጊዜ ሰራዊት ይመጣል። ለመለሰኛ ጥያቄ ሰራዊት የሚታዘዝ ከሆነ ዝም ለማሰኘት ይህ ህዝብን አነሳስተዋል። ልጅ ሲሞት አባት ይነሳል፣ እናት ትነሳለች፣ እህት ትነሳለች፣ ወንድም ይነሳል። ይሄ ሆታ ነው የተፈጠረው። እኔ እንዴት እንደሚያውት አይገባኝም። አቶ ሙላቱ አሁን እንደውሚሀይል አይደለም ያለው እና ስለዚህ ሰራዊቱ በነበረበት ቦታ መቆየት አለበት እንጂ ህዝብ መካከል የሚበተንበትና በአይድ ተዋጊ እንደመጣ አይነት ሆኖ የሚታዘዝ አይደለም። አቶ ጌታቸውም ተሳስተዋል። እንዲህ አይነት አባባል እኛ የምናየው እና የምንረዳው ነው። አዎ አሁን በቀጥታ ቶ ሙላቱ እርስዎ የሚሉትንም የሰሙ እንደተፈጠረ አይነት የሚደረግ ነው። ሰው ሰላማዊ ሰልፍ ሁሉ ሲያደርግ፣ ሰላማዊ ሰልፍ ሰው በባዶ እጁ ወጥቶ የራሱን ጥያቄ የሚያቀርብበት ነው። ጥያቄውን ማስተናገድ አቅቶ ለዚህ ሁሉ ያበቃው እኔ የመንግስት የአስተዳደር ብሉሽነት ወይም ጉድለት ነው ነው የሚንለው። እኛ አቶ ሙላቱ እርስዎ የሚሰጡትንም አስተያየት አሁን በፌስቡክ እየተመለከቱ ያሉ ታደሰ ማሞ እንዲህ ብሏል። የጠቅላይ ሚኒስትሩ ንግግር የተቀሰቀሰውን ችግር የሚያባብስ ነው እንጂ መፍትሄ የሚሰጥ አይደለም ብሏል። አሁን በቀጥታ ደግሞ ድምፅ አይሰማም የሚሉ አስተያየቶች አሉ። ከፍ አድርጉት ነው መልሳችን። በነገሮት ላይ የመጨረሻ ጥያቄ ለእርስዎ ላንሳና አቶ ጌታቸው ረዳ እንዲያውም ሰላማዊ እርሳስና እስክርቢቶ የያዙ አይደለም ነው የሚሉት ተቃውሞ ሰልፍ የሚወጡት የጠፉ ንብረቶችም እንዳሉ ነው የገለጹት። ከሳቸው እንስማና የመጨረሻ የእርስዎን አስተያየት እወስዳለሁ። ጥያቄ በሚለው ደረጃ የሚያቀርባቸው ጥያቄዎች ያሉ አሁን እየቀሩ ያሉት የተደራጁ የታጠቁ ቡድኖች ማሳዎችን እያቃጠሉ የህዝብ ደን ህዝብ በላቡ በጥረቱ መልሶ እንዲያገግም ያደረገው አካባቢ እያቃጠሉ ተቋማትን እያወደሙ ያሉበት ሁኔታ ነው ያለው። ህዝቡ ነው ከሰራዊት በፊት ከፖሊስ መድረስ በፊት ህዝቡ ነው በከፍተኛ ደረጃ ይህን እንቅስቃሴ ለማክሸፍ የተንቀሳቀስ የነበረው። ስለዚህ የኦሮሞ ህዝብ እንደ መብት የሚያነሳቸው በየቀኑ የሚያነሳቸውን ጥያቄዎች በፍጹም ፍጹም ተያያዥነት የሌለው አጥፊ፣ አውዳሚ ከኦሮሞ ባህል ከህዝቡ ወግ ታሪክ ጋር አብሮ የማይሄድ እጅግ አፍራሽ አካሄድ ነው እነዚህ የታጠቁ ብንዶች እያደረጉ ያሉት። ስለዚህ በኔቸሩ የህዝብ ጥያቄ ሚያመላከት በነገራችን ላይ ሌሎች ብሄር ብሄረሰቦች ፍጹም ቅንጣት አክብሮት የሌለው የታጠቀ ቡድን ስለ ኦሮሞ ህዝብ ሚሊዮን ጊዜ ቢዘምር የኦሮሞን ህዝብ መብት በሚመለከት እዚህ ግባ የሚባል ስራ ሊሰራ አይችል። ምክንያቱም ለህዝቦች ያለን ፍቅር፣ ለህዝቦች ያለን አክብሮት፣ ለህዝቦች ያለን አገልጋይነት በገሌ በገሌ በገሌ ድንበር ላይ ተመስርቶ የሚወሰን ስላልሆነ ስለዚህ አጥፊ አውዳሚ የሆነ ስቃት የነበረው ስለዚህ ምዕራብ ሸዋና ሌሎች አካባቢዎች ላይ ከተነሱ ሌጂትሜት የሆኑ የህዝብ ጥያቄዎች ጋር ምንም የሚያገናኘው አንዳችም ነገር እንደሌለ ነው መናገር ንፈልግም። አቶ ሙላቱ ወደ እርስዎ እመጣለሁ፣ ግን እዚህ ስቱዲዮም እንግዳ ስላለን፣ ጌታቸው ጉተማ ፈታንሳ ኢሉ የሚባል የፌስቡክ ገጽ አለው። እንደዚሁም ደግሞ ጋዲሳ ዱጋ የቴሌቪዥን ጣቢያ ውስጥ ይሰራል። በቅርበት ነው በኦሮሚያ እየተከሰተ ያለውን ሁኔታ እየተከታተልክ ያለው። እንደው ከላይ ከአድማጮችም የተሰጡትም ከመንግስት ባለስልጣናትንም ስትመለከተው ምን ይመስላል አንተ? ከጠቅላይ ሚኒስትሩ ሀሳብ ልነሳና ጠቅላይ ሚኒስትሩ በመጀመሪያ ደረጃ በፓርላማ የሚናገሩትና በቢሮአቸው የሚናገሩት ለይቶ የሚያውቁም አይመስለኝም። ምክንያቱም ሁሌ የተምታታ ነገር ነው የሚያነሱት። በፓርላማ ደረጃ ሲሄዱ ዛሬ የሚናገሩት ታጥቆ እየወጋን ነው ያሉት የለም እያሉ ነበር። በሌላ በኩል ደግሞ ትግሉ ሰላማዊ ትግል ነው፣ የህዝብ ጥያቄ ነው የአስተዳደር ችግር እንጂ ሌላ ነገር የለበትም መልስ ይሰጥበታል ላሉ ዞሮ ግን የማዳግም እርምጃ በህዝብ ላይ ይወሰዳል ላሉ ተጽፎ ተሰጣችሁን ነው የሚያነቡት እንጂ ከራሳቸው ተነስቶ የሚናገሩ አይመስለኝም ይሄንን በዚህ አልፋለሁ ምክንያቱም ስርዓትን የማፈራረስ የህዝብ ንብረትን ማፍረስ ብሔርን ከብሔር ጋር የማጋጨት በዚህ ትግል ውስጥ ጠቅላይ ሚኒስትሩ የደረደሩት ውንጀላ የኦሮሞ ህዝብ ላይ የተደረገ ነገር አይደለም። ለምንድን ነው ይህንን የምለው? እዛ ላይ ያለው ሌላው ህብረተሰብ በተለይ ስለ አርሲ ለየት አድርገው ነው ጠቅላይ ሚኒስትሩም ለይቶ ነው ያደረገው፣ የጌታቸው ረዳም ለይቶ ነው ያስቀምጠው። የአርሲውን ትግል ወለጋ ላይ ካለው አምቦ ላይ ካለው የምለየው አንዳችም ነገር የለም። ሀረርጌ የህዝቡ ጥያቄ አንድ ነው። ስለ ህዝቡ ጥያቄ ከተነሳ አሁን መጊ መኮንን መፍትሄው ምንድን ነው? መፍትሄው ምንድን ነው? መፍትሄው ምንድን ነው? ሶስት ጊዜ ነው የለጠፈችው ፌስቡክ ላይ መፍትሄው፣ መፍትሄው መንግስት ይሄንን ህዝብ የመጨፍጨፍ እርምጃ አቁሞ የኦሮሞ ህዝብ ምን እየጠየቀ ነው የሚለውን ተቀምጦ ከህዝቡ ጋር መወያየት አለበት። ስለዚህ ውይይት አስፈላጊ ነው። በርካታ አድማጮችም ይህንኑ ነው ሲያነሱ የነበሩት በተለያዩ አካባቢዎች። የፌዴራል ስርአቱ፣ እዚህ ላይ ከኦፌኮንስ አንድ ጊዜ ለያዝህ እና አቶ ሙላቱ ይሰሙኛል? እሰማለሁ። የፌዴራል ስርአቱ የተፈተነ ይመስሎታል? የፌዴራል ስርአቱ በወረቀት ነው ያለው። ኦልሬዲ ዩኒተሪ ነው አሁን የሚካሄደው። እንዲህ አይነት ነገር በሚነሳበት ጊዜ ፌዴራል ከሆነ እኔ ጭቅጭቅ የሚያስነሳም አይደለም። ለውይይት በህዝብ የተመረጠ መንግስት ውይይት ውይይትን ነው የሚያስቀድመው። ከኔ ቀደም ብሎ የተናገሩት ሰው ግለሰብ ትክክል ነው። እርስ በርሱ የሚጣረዝ ነገር ነው የሚገጥመን። ህዝብን ቁጭ ብላችሁ አወያዩ። ለዚህ ሁሉ ችግር ቁጭ ብሎ መወያየት፣ ሌሎችንም አካሎችን ጨምሮ በዚህ ጉዳይ ላይ ያገባናል። ችግር አለ። ቁጭ ብለን በውይይት እንድፍታ፣ ውይይት ነው እያሉ ያሉት አቶ ሙላቱ። እዚህ ጋር ማቆም አለብኝ፣ ሰዓታችን አልቋል። ውይይታችንን ግን በፌስቡክ እንቀጥለዋለን። ፌስቡክ ላይ የምትከታተሉን ስላዳመጣችሁ እናመሰግናለን። እንግዶቻችንንም ሁላችሁንም እናመሰግናለን። አብረን ስናስተናግድ ያመሸ ነው። እኔ ሄኖክ ሰማ እግዜር ነኝ። መልካም ምሽት። እናመሰግናለን።